በቀደመው ዘመን ከሊቅ እስከ ደቂቅ ከሚዘወተሩ አሁንም ድረስ በገጠሪቱ የሀገሪቱ ክፍል ተወዳጅነታቸው ካልነጠፈ ጨዋታዎች አንዱ ገበጣ ይሰኛል። እንጨት ተፈልፍሎ አለያ ጭቃ ተቦክቶ ወይንም መሬት ተቆፍሮ በሚሰሩ እስከ 18 የሚደርሱ ጉድጓዶች ውስጥ ሁለት ተፋላሚዎች ጠጠሮችን እያነሱ እየጣሉ የሚጫወቱት የአይምሮ ፉክክር ነው ዛሬ ላይ ያንን ጨዋታ ለመጫወት የሚፈልጉ ቢኖሩ የእጅ ስልካቸውን መጠቀም ብቻ ሊያስፈልጋቸው ይችላል ምክንያቱ ደግሞ ቅኔ ቴክኖሎጂ የተሰኘው ወጣኔ ድርጅት ጥንታዊውንና ባህላዊውን ገበጣ ዘመነኛ ጨዋታ አድርጎ አምጥቶታልና ዋና መሰረታዊ ስራችን የሞባይል ጌሞች ነው የምንሰራው ምናልባት ከዚህ በፊትም አይተሃቸው ወይም ሰምተህ ከሆነ ኩኩሉ የሚባል ጌም ለቀ ነበረ። አሁን አንድ አመት ከግማሽ አልፈዋል። አሁን በቅርብ ደግሞ ገበጣ የሚባል ጌም ለቀቅን። እንደዚህ አይነት ስራዎች ነው እንግዲህ እስካሁን ስንሰራ ነበረው። የሰማችሁት ወጣት ዳዊት አብርሃም ይባላል። የቅኔ ቴክኖሎጂ ውስጥ መስራችና ዋና ስራ አስኪያጅ ነው። ከባልደረቦቹ ጋር በመሆን ኢትዮጵያ ውስጥ ብዙም ባልተስፋፋው የስልክና የኮምፒውተር ላይ ጨዋታዎች ፈጠራ ወይንም ማምረት ዘርፍ ውስጥ ይንቀሳቀሳሉ። መንገዳቸው ከፈተና የጸዳ አይደለም። ስንጀምር መጀመሪያ ላይ በእርግጥ ዛሬ ሁለት ዓመት ተኩል ትልቅ ትልቅ ያጋጠመን ችግር በሙያው ላይ ያሉ ሰዎችን ማግኘት ነበረ። አሁን እኔ በኮምፒውተር ኢንጂነሪንግ ነበረ የተመረኩትና እኔ ጌም ደብሎፕ አረግ ነበረ ከዚህ በፊት ያን ጊዜ ኩኩሉን ስንሰራ ሶስት ሰዎች ብቻ ነበር። በቃ እዚህ ላይ መስራት የምንችለው እኔም ብዙ ቦታ ፈልጌ ስፈልግና ሳገኝ ያ ድርጅቱና ኢንዱስትሪው ከሌለ ደግሞ እዛ ነገር ላይ ራሳቸውን ለማብቃት ሙያውን ለመቻል በደንብ ለማሳደግ ራሳቸውን የሚሞክሩ ብዙ ሰዎችም አታገኝ። ኩኩሉ አሁን የመጀመሪያውን ጌማችንን ስንለቅ አስራ አምስት የሚሆኑ ሰዎች ተሳሰቡበታል። በተለያየ ዘርፍ ማለት ነው። በአኒሜሽኑም በሶፍትዌር ዴቨሎፕመንቱም በሚውዚኩም በስቶሪ ክሪኤሽኑም እነዚህ ዝና ደስ የሚለው ነገር አሁን ዩኒቨርሲቲ በምንሄድበት ጊዜ የተለያዩ ዩኒቨርሲቲዎች እንጎበኛለን ኢትዮጵያ ውስጥ። ተማሪዎቹ በጣም ኢንትረስትድ ሆነው በቃ ጌም ላይ እየሰሩ ከእኛ ጨርሰን ወይ የራሳችንን የጌም ድርጅት ወይም ደግሞ እንደ ቅን አይነት ድርጅት መግባት እና መስራት እንፈልጋለን እያሉ ብዙ ሰዎች ሞቲቬትድ ሆነው ሲሰሩ ስናይ በጣም ደስ ይለናል። ይህንንም እንደዚህ እራሱ መድረሱ። ሁለተኛው ትልቁ ችግር ደግሞ ኢትዮጵያ ውስጥ ማንኛውም አይነት ስታርታፕ ላይ ያለው ችግር ኢንቨስትመንት መጀመሪያ ላይ ማግኘት መረጃ የለም፣ ዳታ የለም። አሳይተህ እንደዚህ እንደዚህ ማድረግ እችላለሁ ብለን ካሳየው ዳታ የለም እና አንድ ጥሩ ኢንቨስተር ስላገኘን ነው። እኛን አይቶ ፖቴንሻላችንም አይቶ እንትን ማድረግ ፈልጋለሁ መድረስ ፈልጋለሁ ያለ ሰው ስላገኘን ነው። እኛም ሲደረስ ነው እና ነው እያሳለፍ ነው ያለ ነው ገበያ የሚባል ድርጅት እና እነሱ ናቸው። አክሽኒ ፋይናንስም አድርገው ሁሉንም ነገራችንን አሟልተውልን ግን ብዙ ነገር ሊሰሪ ያደርጉ ኤሌክትሮኒክስ ጨዋታዎች ከማዝናናታቸው ወዲህ አሉታዊ ስም የማግኘታቸው እውነታም የሚካድ አይደለም። ሱስ ከማስያዛቸው አልፎ ታዳጊዎች ከማኅበራዊ መስተጋብር ርቀው ግለኝነታቸውን የሙጥኝ እንዲል ያደርጋሉ በሚል የሚወቅሷቸው አሉ። የቅኔ ቴክኖሎጂስ መሥራች ለሆነው ዳዊት አብርሃም ግን እነዚህ ጨዋታዎች የሀገርን ባህልና ትውፊት በማስተዋወቅ ረገድ ያላቸው ጥቅምም መዘንጋት የለበትም። ጨዋታ የሚባለው ነገር ውስጣችን ያለ ነገር ነው። መቼም የምናወጣውና የምንጥለው ጥለው አይነት ነገር አይደለም። ሁሉም ነገር ያለ አግባብና ያለ ልኩ ሲሆን እንደሚጎዳው የራሱ አይነት ጉዳት ይኖረዋል። ትልቁ ዓላማችን መመሰለህ እኛ የምንሰራቸውን ጨዋታዎች አይታቸው ከሆነ ውስጣቸው ኢትዮጵያዊነትን፣ ቀጥሎም አፍሪካዊነትን የሚያጎሉ እንደ ትልቅ አድርገው የሚያሳዩ ናቸው እና በማድርግበት ወቅት ብዙም የኢትዮጵያዊ ወይም አፍሪካዊ የሚላቸው እንደዚህ የምዝናናበት ነገር አልነበረም እና እኔም ሆነ በእኔ የማውቃቸው በእኔ እድሜ ያሉ ልጆችን ሳይ እንግሊዝኛ ማውራትና የእንግሊዝኛ ፊልም ማየት ቀጥሎ ደግሞ ቀን ለምን ብሎ ከሀገር ወጥቶ አሜሪካ መሄድን ነበረ እንደ ትልቅ አይነት ነገር አድርገን፣ ስለሆነ ያ የመጣው ህፃን ነህ እኮ ያን ነገር የምታስበው የአሜሪካ ኢኮኖሚክ ሲቹዌሽን ጥሩ ነው ብለህ ስለምታስብ ሳይሆን፣ ሱፐርማን ነጭ ነው፣ ፈረንጅ ነው፣ እንግሊዝኛ ነው የሚያወራው፣ እኔ ደግሞ ሱፐርማንን ነው የምወደው ለዚህ ደስታ መሆን እፈልጋለሁ ብለህ ስለምታስብ ነው እና ያ ነገር መተካከል የሚችለው በአርት ነው። ብዙ ጊዜ እራሳችንን ብራንድ በማድረግ ትልቅነታችንን የሚያሳዩ ነገሮችን ፈጥሮ በማሳየት ኢትዮጵያ ውስጥ አፍሪካ ውስጥ መኖርና ኢትዮጵያዊን አፍሪካዊ መሆን ምን ያህል ትልቅ የሆነ ነገር እንደሆነ ማሳየት የምንችልበት መንገድ ትልቁ አርት ነው እና ያን በጨዋታ መልኩ ስታመጣውና ልጆች ስታቀርብላቸው የተሻለ የሆነ አማራጭ ይሆናለ እነሱ ቀነ ቴክኖሎጂስ የሚያመርታቸውን ጨዋታዎች በዋናነት ለእጅ ስልክ ተጠቃሚዎች ይሸጣል። የጨዋታዎቹና አብረዋቸው የሚመጡ አገልግሎቶች ዋጋ ከሁለት ብር እስከ 16 ብር ይደርሳል። ትልቅ የፈጠራና የገንዘብ አቅምን የሚጠይቀውን የኤሌክትሮኒክስ ጨዋታዎችን የማምረት ዘርፍ ራሱን ችሎ ቆሞ ማየት እንደሚናፍቅ ዳዊት ነግሮናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ